የደቡብ አፍሪካ ፕሬዚዳንትና የደቡባዊ አፍሪካ የልማት ማህበረሰብ የወቅቱ ሊቀመንበር ጃኮብ ዙማ በትናንትናው ዕለት ለፕሬዚዳንት ሮበርት ሙጋቤ ስልክ ደውለው እንዳነጋገሯቸው እና በመልካም ደህንነት ላይ እንደሚገኙ አረጋግጫለሁ ብለዋል። እንዲሁም የደቡብ አፍሪካው ፕሬዚዳንት አንድ ልዑክ ወደ ሀራሬ እንደሚልኩና ሌላኛውን ልዑክ ደግሞ ወደ ደቡባዊ አፍሪካ የልማት ማህበረሰብ ሳዲቅ ስብሰባ ቦትስዋና እንደሚልኩ አስታውቀዋል። በአሁኑ ሰዓት ከደቡብ አፍሪካ የተላከው ቡድን ምን ደረጃ ላይ እንደደረሰ የተገለጠ ነገር የለም። እንዲሁም በዛሬው ዕለት የደቡባዊ አፍሪካ የልማት ማህበረሰብ ሳዲቅ አባል ሀገራት ዛሬ ማምሻውን በዚምባብዌ ወቅታዊ ጉዳይ ላይ ለመምከር ቦትስዋና ላይ አስቸኳይ ስብሰባ ጠርቷል። ይህም የጋራና የተናጥል ስብሰባ ያደርጋል ተብሎ ይጠበቃል። ይህ በእንዲህ እንዳለ በዛሬው ዕለት የዚምባብዌ የካቶሊክ ቄስ መሪ ቀሲስ ፈድሊስ ሞኮኖሬ የሀገሪቱን መንበረ በትናንትና ዕለት በተቆጣጠረው የሀገሪቱ ጦር ኃይል እና በፕሬዚዳንት ሙጋቤ መካከል በመሀል ገብተው ሁለቱንም ወገን በማነጋገር ላይ ይገኛሉ። ፕሬዚዳንት ሙጋቤም ስልጣናቸውን በፈቃደኝነት በሰላማዊ መንገድ እንዲለቁ ቢጠይቋቸውም፣ እሳቸው ግን ከሚቀጥለው ዓመት በሀገሪቱ ከሚደረገው ፕሬዚዳንታዊ ምርጫ በፊት ስልጣናቸውን የመልቀቅ ፍላጎት እያሳዩ አይደለም። መንግስቱን የተቆጣጠረው የሀገሪቱ ጦር ሀገሪቱ መንግስት አልባ በሆና ስርዓት አልበኝነት እንዳይነክስና ወንጀለኞችን በመከላከል ላይ ነኝ የሃይማኖት አባቶች ጣልቃ ገብተው ሀገሪቱን እንዲያረጋጉ ጥሪ እያቀረበ ይገኛሉ እና በአሁኑ ወቅትም የሀገሪቱ መገናኛ ብዙሀን የጦሩን ማሳሰቢያዎችና መደበኛ ሙዚቃዎችን በማሰራጨት ላይ ነው የሚገኘው። በዚምባብዌ የተካሄደውን መፈንቅለ መንግስትና የፕሬዚደንት ሮበርት ሙጋቤን የወደፊት እጣፈንታ በተመለከተ በደቡብ አፍሪቃ ምን አይነት አስተያየት እየተሰማ ነው? እንግዲህ እዚህ ደቡብ አፍሪካ የመገናኛ ብዙሀን ያለውን ሂደት እየዘገቡ ነው የሚገኙት። በደቡብ አፍሪካ የሚገኘው ዋነኛ ተቃዋሚ ፓርቲ የኢኮኖሚክ ነፃነት ታጋዮች ኤፍኤፍ መሪ ጁሊስ ማሌማ ፕሬዚዳንት ሮበርት ሙጋቤ ከነሙሉ ቤተሰቦቻቸው ደቡብ አፍሪካ ገብተው ጥገኝነት ተሰጥቷቸው እረፍት ማድረግ አለባቸው ሲል ነው መግለጫ ያወጣው። ደቡብ አፍሪካ የሚገኘው የአፍሪካ ዲያስፖራ ፎረም በበኩሉ ዚምባብዌ ካሸለበችበት የምትነቃበት ጊዜው አሁን ነው ሲል ነው መግለጫ ያወጣው። እንዲሁም የደቡብ አፍሪካ መገናኛ ብዙሃን ዚምባብዌ ላይ በተካሄደው ከመፈንቅለ መንግስቱ ጋር ተያይዞ ዚምባብዌ ወደ ዲሞክራሲያዊ ሥርዓት ወይም ተመልሳ ወደ አምባገንነት ትሸጋገራለች የሚለውን ጥያቄ ከወዲሁ መተንበይ አስቸጋሪ ነው እያሉ ይገኛሉ። የደቡብ አፍሪቃ ወኪላችን መላኩ አየለ፣ ለሰጠህን ማብራሪያ ከልብ አመሰግናለሁ።